በቱርክ ትናንት በተደረገው ዳግም ምርጫ የፕሬዝዳንት ኤርዶሃን የፍትህና ልማት በእንግሊዝኛ ምህጻሩ ኤኬ ፓርቲ አሸናፊ መሆኑ ታውቋል። ገዢው ፓርቲ በሰላማዊ መንገድ የሚንቀሳቀሱትን የኩርዶችና ግራ ፓርቲዎች ከአይሲስ ጋር አጣምሮ በመፈረጅ ራሱን ብቸኛ የሰላም ጠበቃና የተረጋጋ ስርዓት ፈጣሪ አድርጎ በማቅረብ ቢቻል ህገ መንግስቱን ፕሬዝዳንታዊ ስርዓት ለመመስረት በሚያስችል ሁኔታ ለመቀየር ካልሆነ ግን ብቻውን መንግስት ለመመስረት የሚያስችለውን ድምፅ ለማግኘት በማሰብ በሃያሲ ጋዜጠኞች ላይ እስከ መዝመት እንደደረሰ የዜና አውታሮች ሲዘግቡ ከርመዋል። እስልምናን ከዴሞክራሲያዊ ስርዓት ጋር በማቀናጀት በአርአያነት ስትጠቀስ የነበረችው ቱርክ በፕሬዝዳንት ኤርዶሃን አምባገነናዊ አዝማሚያ ወደ ኋላ እንዳትመለስ ስጋት ያደረባቸው ተቃዋሚዎች ቢኖሩም፣ የምርጫ ውጤት እስከሚታወቅ ድረስ ግን ገዢው ፓርቲ ብቻውን መንግስት ለመመስረት የሚያስችለውን አብላጫ የፓርላማ ወንበር ያገኛል የሚለው ተስፋ ጠንካራ እንዳልነበር ነው የሚታወቀው። ሆኖም ግን በትናንትናው ምርጫ ገዢው ፓርቲ ከጠቅላላ የቱርክ 550 የፓርላማ ወንበሮች ውስጥ 316ቱን በመቆጣጠር ብቻውን መንግስት ለመመስረት የሚያስችለውን ድምፅ ማግኘቱ ብዙዎችን አስደንቋል። ፕሬዚዳንት ኤርዶሃን የምርጫው ውጤት ከታወቀ በኋላ ሁላችንም በወንድማማችነት መንፈስ አንድ ላይ ቱርኮች ሆነን እንቁም በማለት ጥሪ አቅርበዋል። ጠቅላይ ሚኒስትር አህመት ዳቮ ቶግሉ በበኩላቸው አሁን ያለው ስርዓት ቱርክን እንደፈለገችው እያሰራት አይደለም፣ አገሪቱን አስሮ ይዟታል። ሁላችንም ህገ መንግስቱን ለመቀየር አብረን መስራት ይኖርብናል በማለት ሲናገሩም ተደምጠዋል። ይሁን እንጂ ህገ መንግስቱን ለማስቀየር የሚያስችለውን ሶስት አራተኛ ድምፅ አሸናፊው ፓርቲ ያላገኘ በመሆኑ በህገ መንግስት ለውጥ ስም ለፕሬዚዳንት ኤርዶሃን የበለጠ ስልጣን ለመስጠት የነበረው እቅድ ከሽፈዋል ነው የሚሉ ተቃዋሚዎች፣ 84 ከመቶ የሚሆነው የቱርክ መራጭ ህዝብ ድምፁን እንደሰጠ ቢታወቅም ምርጫው ግን የፍርሃት ድባብ ያጠላበትና ውጤቱም በፕሬዝዳንት ኤርዶሃን ሴራ የተገኘ ነው በማለት ተቃዋሚዎች ይከሳሉ። ኤችዲፒ የተሰኘ አፍቃሪ ኩርድ ፓርቲ መሪ ሳላሃቲን ዲሚትሪስ የምርጫው ውጤት አያስደንቅም ነው የሚሉት። ምንም እንኳ አንድ ፓርቲ ከሀምሳ ከመቶ በላይ ድምጽ ማግኘቱ ግልጽ ቢሆንም የቱርክ ህዝብ ግን ውጤቱን ደስ ብሎት አይደለም የሚቀበለው ምክንያቱም አብዛኛው ህዝብ በፍርሃት የሚኖር በመሆኑ ነው በማለት አሸናፊው ፓርቲ ይሄደበት ያለው መንገድ ይልቁንም አሳሳቢ መሆኑን ሲናገሩ ተደምጠዋል። በእርግጥም ውጤቱ የፕሬዝዳንት ኤርዶሃን ፓርቲ ስልጣን ከሚያጠናክር በስተቀር ለሀገሪቱ የዴሞክራሲና ሰላም ችግሮች መፍትሄ ማምጣቱ ጉዳይ ብዙዎችን ያጠራጥራል። ፓርቲው ከወግ አጥባቂዎቹ ከብሔረተኞቹና ከኩርዶቹ ፓርቲዎች ጋር በከፍተኛ ቅራኔ ውስጥ መግባቱ የአገሪቱን የፖለቲካ ችግርና የዴሞክራሲ ሂደት የበለጠ ያወሳስበዋል የሚሉ ተንታኞች በርካቶች ናቸው። የአውሮፓ ህብረት ታዛቢዎች መንግስት በተለይ በሚዲያው ላይ ያሳደረውን ጫና እንደተቹ ተገልጿል። የአውሮፓ የደህንነትና ትብብር ካውንስል ኦኤስኢ የተባለው የአውሮፓ ታላላቆቹ አገሮች ስብስብ በአገሪቱ የታየው አመፅ በተለይም በደቡባዊ ምስራቅ የአገሪቱ ክፍል የሚታየው በምርጫው ላይ ተጽዕኖ እንደነበረው አስታውቋል። ይሁን እንጂ የስደተኞችን ቀውስ ለመፍታት በከፍተኛ ደረጃ የቱርክን መንግስት ትብብር የሚሻው የአውሮፓ ህብረት በአሁኑ ወቅት በቱርክ እየታየ ላለው የሰብአዊም ሆነ የጋዜጠኞች መብት ጥሰት ትኩረት እንደማይሰጥ ነው የሚተቸው ይልቁንም የአንድ ጠንካራ ፓርቲ ጎልቶ መውጣቱ የአገሪቱን መረጋጋት አስተማማኝ ለማድረግ ሊረዳና ለኢኮኖሚውም እድገት ሊያመች ይችላል የሚል ተስፋ በተለይ በቢዝነሱ ማህበረሰብ ዘንድ ከወዲሁ እየተንጸባረቀ እንደሆነም አንዳንድ ዘገባዎች እየገለጹ ሲሆን የቱርክ የሰብአዊ መብትና የዴሞክራሲ ሁኔታ ችላ መባሉ ግን የህብረቱንና የቱርክን ዘላቂ ግንኙነት ሊጎዳው እንደሚችል ነው የፖለቲካ ተንታኞች እያሳሰቡ ያሉት። ገበያው ንጉሴ ለዶቼ ቬለ ራዲዮ ብራስልስ።